የወጣቶች ዓለም። የተሰናባቹው የአሜሪካ ፕሬዝደንት ጆ ባይደን ባለቤት ጂል ባይደን ለሁለት ነገር ስሱ ናቸው፣ ለሴቶች ጉዳይና ለትምህርት። በትምህርት የዶክትሬት ማዕረግ ያላቸው ጂል ባይደን ዋይት ሐውስ ገብተው እንኳ የእንግሊዝኛ መምህርነታቸውን አልተዉም። ባለፈው ሐምሌ ወር ወደ ምስራቅ አፍሪካ ለመጓዝ ሲሰናዱም የሴቶችን የትምህርት ዕድል ጉዳይ አንግበው ነበር። ከተጎብኚ ሀገራት አንዷ በነበረችው ኢትዮጵያ ያሉ ወጣት ሴት የኮምፒውተር አሸዋሪዎች ትኩረታቸውን ስበውታል። ወጣቶቹ በዕድሜያቸው ሀያ እንኳን ያልደፈኑ ገና ለጋ ቢሆኑም ለብዙዎች ውስብስብ የሚመስለውን የኮምፒውተር ፕሮግራምን መጻፍ የደፈኑ ናቸው። ሊያውም ገና የሁለተኛ ደረጃ ትምህርታቸውን ሳያጠናቅቁ ቁጥራቸው አርባ ሲሆን በአዲስ አበባ ከሚገኙ አስር ሁለተኛ ደረጃና የመሰናዶ ትምህርት ቤቶች የተውጣጡ ናቸው። ፕሮግራሞቹ እንዴት እንደሚጻፉ የሚያሰለጥኗቸውም ቢሆን በዕድሜ ከእነርሱ ብዙም ያራቁ ወጣት የዩኒቨርሲቲ ተማሪዎች ናቸው። ሁሉም ደግሞ ሴቶች ናቸው። እነዚህን አዳጊ ወጣቶች በአንድ ጥላ ስር ያሰባሰበው ደግሞ በአሜሪካ ኤምባሲ የሚደገፈው ገርልስ ካን ኮድ የተሰኘው ፕሮጀክት ነው። ፕሮጀክቱ እውን የሆነው ባለፈው ዓመት ጥቅምት ላይ ሲሆን፣ ለዘጠኝ ወር የዘለቀ ወጣቶቹ ተማሪዎች የኮምፒውተርና ተጓዳኝ ስልጠናዎች እንዲወስዱ እንደዚሁም ሌሎች የህይወት ክህሎቶችን እንዲቀስሙ ያደረገ ነው። የአሜሪካ ኤምባሲ ሰራተኛና የፕሮጀክቱ አስተባባሪ እምነት መቆያ ስለ ዓላማው እንዲት አስረዳለች። ገልጽ ካንኮድ ትልቁ አላማው ምንድ ነው? ሴት ተማሪዎች በተለይ ደግሞ ብዙም ወደ ቴክኖሎጂው መግፋት እንዲችሉ እድሉን ያላገኙ ከመንግስት ትምህርት ቤት ስለሆነ እድሉን ያላገኙ ተማሪዎች ዩኒቨርሲቲ ሲገቡ ስቴም በምንላቸው ሰብጀክቶች በሳይንስ ቴክኖሎጂ፣ ኢንጂኒሪንግ እና ማቴማቲክስ ፍላጎት ኖሯቸው የዩኒቨርሲቲ ትምህርታቸውን በእነዚህ ዙሪያዎች ላይ መቀጠል እንዲችሉ እነሱን ኢንስፓየር ማድረግ ወይም ደግሞ ጆይን ካደረጉም በኋላ ደግሞ ሰክሰስፉሊ መቀጠል እንዲችሉ ከዩኒቨርሲቲም ከወጡ በኋላ ደግሞ በስራ ሂደትም ይሁን ሌሎች ተማሪዎች ሴት ተማሪዎችንም በማበረታታት ሂደት ቴክኖሎጂውን በቀላሉ ተግባብተው ራሳቸውን እዚህ ቴክኖሎጂ ዙሪያ ላይ የወደፊት ህይወታቸውን መቅረጽ እንዲችሉ ነው ዋናው አላማችን። ከአሜሪካ ውጭ ጉዳይ መስሪያ ቤት በተገኘ ጥቂት ገንዘብ እውን የሆነው ፕሮጀክት ዳድ ያለው ከግል ትምህርት ቤት የኮምፒውተር ክፍል ተከራይቶ ነበር። ዘውትር ቅዳሜ ለግማሽ ቀን ይሰጥ የነበረው ስልጠና ሲጀመር መሰረታዊ የኮምፒውተር አጠቃቀም ግንዛቤን በማስጨበጥ ነበር። ከቀላሉ የተነሱት ወጣቶች አንድ ኮምፒውተር እንዲሰራ የሚፈልጉትን በቋንቋ እስከማዘዝ ደርሰዋል። አስገራሚው ነገር ታዲያ ከአርባዎቹ ተማሪዎች ውስጥ ሁለቱ ወይም ሶስቱ ብቻ ነበሩ በቤታቸው ኮምፒውተር የነበራቸው። በሳምንት አንድ የሚሰጠው ስልጠና ታዲያ ትምህርትን ብቻ ይሙጥኛል አልነበረም። ይልቁንም ለተማሪዎቹ የወደፊት ህይወት ጠቃሚ የሆኑ እንዳጠናን ዘዴዎች፣ የጊዜ አጠቃቀም፣ ሰው ፊት ቆሞ የመናገር የቋንቋ ችሎታ ማዳበርና የአመራር ክህሎቶች የሚቀርቡበት ነበር። ከውጭም ከሀገር ውስጥም የሚመጡ በተለያየ ዘርፍ የተሰማሩ ግለሰቦች የህይወት ልምዶቻቸውን እንዲያካፍሏቸውም ተደርጓል። በአዲስ ከተማ የመሰናዶ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ የሆነችው ዊሊጠና በፕሮጀክቱ አማካኝነት በስልጠናው ከተሳተፉት አንዷ ናት። ባለፈው ሐምሌ ወር በተካሄደው የምረቃ ስነ ስርዓት ከጆ ባይደን ባለቤት እጅ የምስክር ወረቀት ተቀብላለች። ስልጠናው በህይወቷ ውስጥ ለውጥ እንዳመጣም ትገልጻለች። ከዚህ ፕሮጀክት እኔ በመሳተፍ በዋናነት የኮምፒውተር እውቀቱን አግኝቻለሁ። በፊት እኔ ስለ ኮምፒውተር ብዙም አላውቅም። የመንግስት ትምህርት ቤት የተማርኩት እንደ አንድ ክፍለ ጊዜ የተማር ነው። በዚህ ፕሮግራም ላይ ከተሳተፍኩኝ በኋላ ግን ከዋናው ኮድ ፕሮግራም እስከ ማድረግ ድረስ ችያለሁኝ። ይሄ ደግሞ ለእኔ በጣም ጠቃሚ ነው። አንድ ድርጅት ቀጥሮ እንኳን ሊያሰራኝ የሚችልበት ሁኔታ ከተመቻቸ ኢንተርናሽናል ሰርተፊኬት አለኝ። ሌላው በትምህርቴ ፕሮግራም ለማውጣት ሁሉን ነገር ህይወታችን በቅድ እንዲሆን በራሴ መተማመን ክህሎታችን እንዲጨምር ብዙ ነገር አድርገውልናል እና በግሌ አሁን ወጥቶ በሰው ፊት መናገር ፐብሊክ ስፒች የተለያዩ ስልጠናዎች አግኝቻለሁ እና አሁን እኔ በአንድ መድረክ ላይ በሚሰጠኝ በሙሉ የራስ መተማመን አንድ ነገር መናገር ይችላለው ይሄ በጣም ትልቅ ተጠቃሚነት ነው ወደ ከፍተኛ ትምህርት የሚያስገባትን ፈተና ለመውሰድ በዝግጅት ላይ የምትገኘው የአስራ ስምንት ዓመቷ ዊሊ ስልጠናዋን ጨርሳ አርፋ አልተቀመጠችም ከጓደኞቿ ጋር ሆና የወጣት ሴቶች ክበብ አቋቁማ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ግንዛቤ ለማስረጽ እየሞከረች ነው ከዚህ በተጨማሪም ማህበረሰቡንና ሴቶችን የሚጠቅም ነገር ለመስራት እየተንቀሳቀሰች ትገኛለች ዩኒቨርሲቲ የሚያስገባ ነጥብ ካገኘች ኢኮኖሚክስ ማጥናት እንደምትፈልግ የምትናገረው ዊሊ ከፕሮጀክቱ ያገኘችውን እውቀት ከወደፊት ትምህርቷ ጋር አዛም እንዳመጠቀም ታስባለች። ከወደፊት ሙያ ጎንም የተለያዩ የኮምፒውተር ፕሮግራሞችና አፕሊኬሽኖችን የመስራት እቅድ አላት። እሷ ወደፊት ማጥናት የምትፈልገውን አስቀድማ ብትወስንም አብሯት የነበሩ ወጣቶች በስልጠናው ተማርከው ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂና ተጓዳኝ ዘርፎች የማጥናት ጉጉት አድሮባቸዋል። ከእርሷና ከአንዲት ሌላ አሰልጣኝ በስተቀር ሁሉም የተፈጥሮ ሳይንስ ዘርፍ ተማሪ መሆናቸውም አስተዋጽኦ አድርጓል እንደ ብዙዎቹ አፍሪካ ሀገራት ሁሉ በኢትዮጵያም የሳይንስና ቴክኖሎጂ ዘርፍን የመረጡ ሴቶች ቁጥር አናሳ ነው የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የሴቶችን የሳይንስ ተሳትፎ አስመልክቶ ከሁለት ዓመት በፊት ባወጣው ዝርዝር ጥናት እንዳመለከተው በበርካታ ሀገራት ሴቶች የማህበራዊ ሳይንስ ላይ ትኩረት እንደሚያደርጉና በኢንጂነሪንግና ቴክኖሎጂ ያላቸው ተሳትፎ ከሚጠበቀው በታችን እንደሆነ ይጠቁማል በዚሁ ጥናት መሰረት በኢትዮጵያ በተፈጥሮ ሳይንስ ምርምር ከተሰማሩት ውስጥ የሴቶቹ ድርሻ 12 በመቶ ብቻ ነው። ይህ ቁጥር ወደ ኢንጂነሪንግ እና ቴክኖሎጂ ሲመጣ ወደ ሰባት በመቶ ይወርዳል። በተማረው ማህበረሰብ ዘንድ ያለውን የጾታ እኩልነት የፈተሸው የዶክተር ህሊና በየነ ጥናትም ተመሳሳይ ምልከታ አለው። እንደ ጎርጎሮሳዊው አቆጣጠር በ2013 ሳይንስና ቴክኖሎጂ ለማጥናት ወደ ከፍተኛ ትምህርት ተቋም ከገቡ ኢትዮጵያውያን መካከል ሴቶች 27 በመቶን ብቻ እንደሚሸፍኑ ጥናቱ ያሳያል። በተመሳሳይ ወቅት በአስራ ሶስት ዩኒቨርሲቲዎች ውስጥ ባሉ የሳይንስና ኢንጂነሪንግ የትምህርት ክፍሎች ውስጥ ያለው የሴት መምህራን ብዛት ሀያ በመቶ ብቻ እንደሆነ ይፋ አድርጓል። ለእነዚህ ዘርፎች በሁለተኛ ደረጃ ባሉ ተማሪዎች ዘንድ ያለው አመለካከትም ተመሳሳይ እንደሆነ በመማሪያ ክፍሏ የታዘበችውን ተመርኩዛ ዊሊ ታስረዳለች። በጣም ይፈራሉ፣ ፊዚክስ ይፈራሉ፣ ማትስ ይፈራሉ። ሴት ተማሪዎች ማለት ጭራሽም ለመረዳት ሙከራ ያደርጉ አብዛኞቹ የሚገርሙት ወንዶች ናቸው። ይሄ እነዚህን ትምህርቶች ጥሩ ውጤት የሚያገኙት አሁን በክፍሌ ደረጃ ጥቂት ሴት ተማሪዎች ናቸው። እነዚህን ትምህርቶች ጥሩ ውጤት በማግኘት ያለፉት ጫናና ባለ ማጥናት የተነሳ ነው እንጂ ከወንዶች ያነሰ አቅም የላቸውም። ለዚህ አባባሏ ምስክርነት ለማምጣት ደግሞ ርቆ መሄድ አያስፈልጋትም። ሳምንታዊ ስልጠና ይሰጧቸው የነበሩ ሰባት ወጣት ሴት አሰልጣኞች አሉላት። ሁሉም አሰልጣኞቿ በሳይንስ፣ ኢንጂነሪንግ፣ ኮምፒውተር ፕሮግራም መጻፍና ኮምፒውተር ሳይንስ ዘርፍ በዩኒቨርሲቲ ትምህርታቸውን የሚከታተሉ አሊያም የተመረቁ ናቸው። ከእነዚህ ውስጥ አንዷ ህይወት ቢሻው ትባላለች። በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት ትምህርቷን እየተከታተለች የምትገኘው ህይወት እርሷን ብትሆን መጀመሪያ ላይ ትፈራ እንደነበር ትናገራለች። መጀመሪያ እንደገባው በቃ በጣም ነበር የሚያሰራኝ። ምክንያቱም በጣም ብዙ ለእንደዚህ አይነት ለቴክኖሎጂ ብዙም እንትን አልነበርኩም እና ሌሎች ሰዎች በቃ ስለ የተለያዩ አይነት ኮምፒውተሮች ምናምን፣ ይሄ እኮ እንደዚህ አይነት ስፔክ አለው፣ ይህን ያህል ሚሞሪ አለው ምናምን ሲሉ እኔ አላውቅም ነበር የኮምፒውተሮችን ልዩነት እና ስገባ በጣም ፈርቼ ነበር፣ ግን እያወቅኩት ስመጣ በጣም ደስ የሚለው ጭንቅላትን እንድታሰረ ያደርጋል፣ ግን ብለህ አንብ በምትተወው ነገር አይደለም። አብዛኛው የምንማረው ነገር ፕሮጀክት ቤዝድ ነው። ስለዚህ ራሳችንን እንድንፈጥር፣ ራሳችንን ብዙ ነገሮችን እንድናይ ስለሚረዳን በቃ በጣም ነው የወደድኩት። ጅማሬው ቢያስፈራትም አሁን ምረቃ አፋፍ ደርሳ ከራሱ አልፋ ለሌሎች ወጣት ሴቶች ምሳሌና መንገድ አመላካች ሆናለች። ከትምህርቷ በተጓዳኝ ደግሞ ከጓደኞቿ ጋር ሆና የተለያዩ የኮምፒውተር ፕሮግራሞች ትሰራለች። እውቀታቸውን ወደ ገንዘብ ለመመንዘር ደግሞ ድርጅት ቢጤ ነገር አቋቁመዋል። እስካሁን የተለያዩ ድረገጾችን፣ አንድ የትምህርት ቤት አስተዳደር ተማሪዎቹንና አስተማሪዎቹን የሚመራበት የኮምፒውተር ስርዓትና የሙዚቃ መሸጫ አፕሊኬሽን እንደሰሩ ትናገራለች። ህይወት በዩኒቨርሲቲ ቆይቷ ትሳተፍባቸው በነበሩ ክበቦች ያገኘችው ልምድ በገርልስ ካን ኮድ አሰልጣኝነቷ ወቅት እንደጠቀማት ታስረዳለች። የሰልጣኝ ተማሪዎቹ ጉጉት፣ ነገሮችን ተቀብለው የሚተገብሩበት ፍጥነትና የማያባሩ ጥያቄዎቻቸው ያስገርማታል። ይህ ደግሞ ከትምህርቷ ጎን ለስልጠናው ጊዜ መድባና በአግባቡ ተዘጋጅታ እንድትመጣ እንዳደረጋት ትገልጻለች። በፕሮጀክቱ መሳተፏ በእርሷም ህይወት ላይ ለውጥ ማምጣቱንም ታብራራለች። እኔ ስገባም አሁን በመጀመሪያ ላይ አሁን ለምሳሌ ስለ ሴቶች ይባላል፣ ስለ ሴቶች ይወራል እና በደንብ አልረዳውም ነበረ። ለምንድን ነው ይህን ያህል ፎከስ መደረግ ያስፈለገው፣ ትኩረት መሰጠት ያስፈለገው? ከትንንሽ ነገር ብትጀምር በጣም ብዙ ሰው አሁን እኔ ሶፍትዌር ኢንጂነር ነኝ ብዬ ሳወራ ምቀልድ የሚመስለው በጣም ብዙ ሰው አለ እና ሴቶች አይችሉም ብሎ የሚባል አስተሳሰብ አለና እኔም ላይ ሳይሆን እነዛም ልጆች ላይ አዩ ነበር እና ይሄ በቃ በጣም ትልቅ ችግር እንደሆነ በጣም ነው የገባኝ እና እነሱ ልጆች ለውጥ መለወጡ እና ገርልስ ካንኮድ ነው የሚለው ሴቶች ኮድ ማድረግ ይችላሉ ነው ፕሮጀክቱ ስሙ ራሱ እና ችለው ፕሮጀክት ሰርተው አሳይተዋል። ለእኔ ደግሞ ያነሳሳኝ መውር እንደዚህ አይነት ነገር ላይ እንድሳተፍ ነው። ችሎታዬን ከመጨመር በተጨማሪ አስተሳሰቤን እንድቀይር አድርጎኛል። በእርግጥም ለኮምፒውተር አሰራሮች እንግዳ የነበሩ የሁለተኛ ደረጃ ተማሪዎች ስልጠናቸውን ሲጨርሱ ለሕዝብ አገልግሎት የሚውሉ አራት ማሳያዎችን እንካቹ ብለዋል። ዊሊና የተወሰኑት ሰልጣኞች የነበሩበት ፋኖ የተባለው ቡድን ለተማሪዎች የሚጠቅም ያለምንም ክፍያ አገልግሎት የሚሰጥ ድረገጽ ነበር የሰራው። ድረገጹ ተማሪዎች ወደ ከፍተኛ ትምህርት ተቋም በሚገቡ ጊዜ የሚያጠኗቸውን የትምህርት ዘርፎች በመለየት ረገድ የሚያጋጥማቸውን ችግር የሚቀርፍ ነው። በአርባ ተማሪዎች አዲስ አበባ ላይ የጀመረው ፕሮጀክት ከዚህ ወር ጀምሮ የሚያቅፋቸው ተማሪዎች ብዛትን ወደ 200 አሳድጎ በተጨማሪ አራት ከተሞች ቅርንጫፎችን ከፍቷል። ድሬዳዋ፣ ባህር ዳር፣ መቀሌና ጅማ ያሉ ወጣት ሴቶች ኮምፒውተርን በቋንቋው ለማናገር ስልጠናቸውን ጀምረዋል። ጂል ባይደን እንዲህ አይነት ፈርቀዳጅ ትምህርቶችን የሚያገኙ ሴቶች ምን ሊያመጡ እንደሚችሉ ለምረቃ በተጠሩ ጊዜ ባደረጉት ንግግር ጠቆም አድርገው ነበር። የቤኒን ተወላጇን የግራሜ ሽልማት አሸናፊ ዘፋኝ አንጀሊክ ኪጆን ቃላት ተውሰው እንዲህ ብለው ነበር። ከተማሩ፣ ህብረተሰባቸውን ያስተምራሉ። ጤናማ ከሆኑ፣ ሌሎች ጤናማ ሆነው እንዲያድጉ ያደርጋሉ። ብቃት እንዲኖራቸው ከተደረገ፣ ዓለምን ይቀይራሉ። የዛሬው ዝግጅታችን በዚሁ ተጠናቋል። ተስፋለም ወልደየስ ነበርኩ። መልካም ሳምንት።